አሜሪካ ድምፅ ራዲዮ ጣቢያ ነው። አርክሚዘሩ የተረበሸበት ጉዳይ የክልሉ ልዩ ኃይል የአብን እንቅስቃሴ አለው። ክልሉ ይህንን ሁለት ወር የተለጠነውን ጦር መሳሪያ ከላያችን ላይ ሰጥሙ፣ ክላሽ አስታጥቆ የለቀቀብን ክልሉ ነው የሚል ቅሬታ ነው። በአማራ ክልል የኦሮሞ ማህበረሰብ አስተዳደር የመንግስት ኮሚኒኬሽን ባልደረባ ናቸው። ድምፃቸውን የሰማናቸው ኦሮሞ ብሔረሰብ ዞን እና በሰሜን ሸዋ አካባቢ የተፈጠረው ያው በኢትዮጵያ ታሪክ ለግማሽ ምዕተ ዓመታት የቆየው ጸረ አማራ ትርክት ከጽንሰ ሀሳብም አልፎ በትግበራ ደረጃ በተለያዩ ቦታዎች የአማራን ህዝብ በመከፋፈል ለማዳከም የሚደረጉ ሴራዎች አንዱ አካል ነው። እኚህኛው ደግሞ በአማራ ክልል የአማራ ብሔራዊ ንቅናቄ ወይም አብን የሥራ አስፈጻሚ የጥናትና ስትራቴጂክ ክፍል ኃላፊ አቶ ዮሱፍ ኢብራሂም ናቸው። ሙሉ ዘገባው በዕለቱ አብዩሬስ ይቀርባል። ለምሽቱ ካሉን ዋና ዋና ዜናዎች በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ ዞኖች የተለያዩ ከተሞች ጥቃት በፈጸሙ ታጣቂ ኃይሎች ላይ መንግስት ጠንካራ እርምጃ እንደሚወስድ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የሰሜን ተራሮች ብሔራዊ ፓርክ በድጋሚ የሳት ቃጠሎ አደጋ ደርሶበታል። ፕሬዚደንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ በዴንማርክ አርሁስ በተካሄደው በ43ኛው የአትሌቲክስ ፌዴሬሽን የተሳተፉ ኢትዮጵያውያን አትሌቶችና አሰልጣኞች እንዲሁም የቡድን መሪዎችን በእራት ግብዣ ላይ አመሰገኑ የሚሉትና ሌሎችም ዜናዎች አሉን። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ ማክሰኞ ሚያዝያ 1 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየነን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ከኦድሬስ ሪጅስ ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋዞኖች የተለያዩ ከተሞች ጥቃት በፈጸሙ ታጣቂ ኃይሎች ላይ መንግስት ጠንካራ እርምጃ እንደሚወስድ የጠቅላይ ሚኒስቴር ጽሕፈት ቤት አስታወቀ። ጽዮን ግርማ ዝርዝሩን ይዛለች። የጽሕፈት ቤቱ ፕሬስ ኃላፊ አቶ ንጉሱ ጥላሁን ከመጋቢት 24 2011 ዓ ም ጀምሮ ከሚሴ ላይ የተጫረውንና ወደ አጣዬ ካራቆሬ ማጀቴና ወደ ሌሎችም አካባቢዎች ተዛምቶ የነበረውን ግጭት በተመለከተ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ አካባቢውን ለማረጋጋትና ነዋሪዎቹን ለመታደግ ተመጣጣኝ ሕጋዊ እርምጃ እንዲወስዱ ለፌዴራልና የክልል የጸጥታ አካላት ትዕዛዝ መተላለፉን አረጋግጠዋል። በተወሰዱት እርምጃዎች ምክንያትም ከትላንት በስቲያው ቅዳሜ ከፍተኛ ችግር ተስተውሎባቸው የነበሩት ከሚሴ፣ አጣዬና ማጀቴ መረጋጋት እንደታየባቸው አቶ ንጉሱ ገልጸዋል። በአካባቢው በተከሰተው ግጭትና በተፈጸመው ጥቃት ከፍተኛ ጉዳት መድረሱን፣ ሕይወት መጥፋቱን፣ በሰዎች ላይ የአካል ጉዳት መድረሱን እና ንብረት መውደሙን የክልሎቹ መንግስታት የመከላከያ ሚኒስቴርና የጠቅላይ ሚኒስትር ጽህፈት ቤት ቢያረጋግጡም እስካሁን የደረሰውን አጠቃላይ ጉዳት በተመለከተ ተጣርቶ ይቀርባል ከሚል ውጪ በይፋ የተገለጸ ነገር የለም። ግጭቱ በጦር መሳሪያና በከፍተኛ ተኩስ የታጀበ እንደነበር ሁሉም ወገን ቢያረጋግጥም ማን እንደጀመረው እንዴት እንደተጀመረና የታጠቀው አካል ማን እንደነበር እርስ በርስ ከመወነጃጀል ውጪ በይፋ የተገለጸ ነገር የለም። የመጀመሪያው ግጭት በተጫረበት በወሎ የኦሮሞ ብሔረሰብ ዞን አስተዳዳሪ አቶ አህመድ ሐሰን ለአሜሪካ ድምጽ ሲናገሩ የአማራ ብሔራዊ ንቅናቄ አብን መጋቢት 272011 ዓ ም ከሚሴ ላይ ስብሰባ ለማካሄድ ጠይቆ እንደነበር ገልጸው፣ ነገር ግን በአካባቢው ያለውን የወቅቱን ሁኔታ ታሳቢ በማድረግ አስተዳደሩ ፈቃድ መንፈጉን አመልክተዋል። ይህንንም ተከትሎም በተፈጠረ አለመግባባት የአማራ ክልል ልዩ ፖሊስ ተኩስ ቀድሞ መክፈቱን ተናግረዋል። በሌላ በኩል የአማራ ክልል ሰላምና ደህንነት ቢሮ ምክትል ኃላፊ አቶ ገደቢ ኃይሉ በሰጡት ቃል ከነፍስ ወከፍ ትጥቅ ከፍ ባለ ሁኔታ በሚገባ የተደራጀና የጦር መሳሪያ የታጠቀ የኦሮሞ ነጻነት ግንባር ኦነግ ሰራዊት ተኩስ ከፍቶ ከፍተኛ ጥቃት ፈጽሟል ብለዋል። በሌላ በኩል ግን ኦነግ በሰጠው ምላሽ እንዲህ አይነት ክሶች ህዝብን ከህዝብ ለማጋጨት የሚሰሩ እንጂ የኦሮሞ ነጻነት ግንባር ምንም አይነት የታጠቀ ኃይል በዚህ አካባቢ የለውም ሲሉ የግንባሩ የህዝብ ግንኙነት ኃላፊ አቶ ቴሌራ አዳባ ተናግረዋል። ይህን ግጭት በማነሳሳት እጁ አለበት በሚል ክስ የቀረበበት የአማራ ብሔራዊ ንቅናቄ ስራ አስፈጻሚና የጥናትና ስትራቴጂ ክፍል ኃላፊ አቶ ዩሱፍ ኢብራሂም ፓርቲያችን በዚህ ግጭት እጁ የለበትም። እኛ የራሳችን ሰንደቅ ዓላማም ሆነ የጦር መሳሪያ የሌለን ሰላማዊ ፓርቲ ነን ብለዋል። ከዚህ ይልቅ አካባቢው ላይ ስጋት መኖሩን በማየት ለአማራ ክልል መንግስት ጥቆማ መስጠታቸውንና ጥቆማውን ተከትሎ አስቀድሞ ምንም አይነት መከላከል ባለመደረጉ ክልሉን ወቅሰዋል። በሌላ በኩል በትላንትናው ምሽት ከአሜሪካ ድምፅ የተጠየቁት የሀገሪቱ ጦር ኃይሎች ምክትል ኢታማጆር ሹም ጽሕፈት ቤት ኃላፊ ኮሎኔል ተስፋዬ እያሌው ግጭቱ የተከሰተው በህዝቦች መካከል አይደለም፣ የተጋጩትና የተታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው ብለዋል። በግጭቱም ከፍተኛ ጉዳት መድረሱን አረጋግጠዋል። አርብቶ አደር ይበዛበታል ባሉት በዚህ አካባቢ አብዛኛው ሰው ባለመሳሪያ መሆኑን የጠቆሙት የምክትል ኢታማጆር ሹሙ ጽሕፈት ቤት ኃላፊ ኦነግ በአካባቢው የታጠቀ ኃይል የለውም ብለዋል። ነገር ግን እዛ አካባቢ ህዋስ የላቸውም ወይም እነሱን የሚደግፍ የለም ብሎ መናገር አይቻልም ሲሉም አክለዋል። መንግስት የመከላከያ ሰራዊቱን ወደ አካባቢው ካሰማራ በኋላ ተኩስ መቆሙን የተናገሩት ኮሎኔል ተስፋዬ ግጭቱ እንዴት የት በማን እንደተነሳ የአባባሰው ማን እንደሆነና የደረሰውን ጉዳት ለማወቅ ማጣራት እየተደረገ መሆኑን ተናግረዋል። ኮሎኔል ተስፋዬ ዛሬ መግለጫ እንደሚሰጡ ገልጸውልን የነበረ በመሆኑ ሁኔታውን ለመከታተል የእጅ ስልካቸው ላይ ተደጋጋሚ ብንደውልም ልናገኛቸው አልቻልንም። በተመሳሳይ በዛሬው ላይ መረጃ ለማግኘት ወደ ጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ወደ አቶ ንጉሱ ጥላሁን የእጅ ስልክ ላይ ደውለን ነበር አላገኘናቸውም። በሌላ በኩል ማምሻውን በጉዳዩ ላይ መግለጫ ያወጣው የኦሮሞ ዴሞክራቲክ ፓርቲ ኦዲፒ ጽንፈኛ የፖለቲካ ኃይሎች የከሰሩ የፖለቲካ ኃይሎች ጋር በመቀናጀት ለዘመናት በአብሮነትና በፍቅር የኖረን ሕዝብ ሊያቃቅሩ ብሎም ሊያጋጩ የሚችሉ አጀንዳዎችን በመቅረጽ ሕዝብን ከሕዝብ ጋር በማጋጨትና ንጹሐን ዜጎችን በእሳት በማገድ ሀገራችንን ከማትወጣበት የግጭት አዙሪት በመክተት የለውጥ እንቅስቃሴውን ማደናቀፍ ዋነኛ አለማቸው አድርገው በመንቀሳቀስ ላይ የሚገኙ ኃይሎች የፈጠሩት ነው ብሏል። ፓርቲው የተፈጠረውን ችግር ለማረጋጋት እና ተመሳሳይ ችግር ዳግም እንዳይከሰት ለመከላከል ከአማራ ዲሞክራሲያዊ ፓርቲ አዴፓ እና ከአማራ ክልላዊ መንግስት ጋር በመቀናጀት በመስራት ላይ እንደሚገኝ አስታውቋል። እናመሰግናለን። ጽዮን ግርማ ነበረች ዘገባውን ያቀረበችልን። የሰሜን ተራሮች ብሔራዊ ፓርክ በድጋሚ የእሳት ቃጠሎ አደጋ ደርሶበታል። ቃጠሎውን ለማጥፋት የአካባቢው ነዋሪዎች ከትናንት ምሽት ጀምረው ርብርብ በማድረግ ላይ መሆናቸውን በፓርኩ የማህበረሰብና ቱሪዝም ጉዳዮች ኃላፊ አመልክተዋል። አስቴር ምስጋናው ተከታዩን ይዛለች። በሰሜን ብሔራዊ ፓርክ የማህበረሰብ የማህበረሰብና ቱሪዝም ኃላፊ የሆኑት አቶ ታደሰ ይግዛው ዛሬ ለአሜሪካ ድምጽ ሬዲዮ በስልክ እንደገለጹት በፓርኩ ውስጥ ግጭ በሚባል አካባቢ ከትናንት ምሽት ጀምሮ የእሳት ቃጠሎ አደጋ እንደተነሳ ተናግረዋል። ፓርኩ ተከስቷል። እሱን ለማጥፋት የተዋይሉ ገብቶ ርብርብ እያደረገ ነው። ያለ ማታ ትንሽ ትልቅ ብሎ ነበር። አሁን ከሰአት በኋላ ነው ያውስ ፓርኩ እንደገና የተነሳው። ማታ ተነሳ፣ ወዲያውኑ አጠፉት። ሳኩ አምቆ ቆይ ሙቀት ሲያገኝ እና ንፋስ ሲያገኝ የሚፈችና የሚነሳ ነው። መንስኤው ግን ምንድን ነው? መንስኤውን እንግዲህ ያላወቅንም። ምናልባት መንስኤውን የፖሊስ አካላት ከፌዴራል እስከ ወረዳ ድረስ ተዋቅሮ ምርመራውን እያካሄድ ያለበት ወቅት ነው። ከፖሊስ የተያዘ ስለሆነ በቤት ነው እንግዲህ የሰሜን ተራሮች ብሔራዊ ፓርክ ከመጋቢት አስራ ዘጠኝ ቀን ሁለት ሺ አስራ አንድ አመተ ምረት ምሽት ጀምሮ ለአንድ ሳምንት ያህል በሳንቃበርና እሜት ጎጎ በሚባል አካባቢ የእሳት ቃጠሎ ደርሶ እንደነበርና በዚህም ከሶስት መቶ በላይ ሄክታር ደን መውደሙ የሚታወስ ነው። እስካሁን የቃጠሎ መንስኤ በፖሊስ እየተጠራ እንደሆነም አቶ ታደሰ ጨምረው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴር ምስጋናውን ለዘገባው እናመሰግናለን ሲአይ የተባለው የጀርመን የሰብአዊ ድርጅት ቡድን በሊቢያ ጠረፍ ከአደጋ ያተረፋቸውን ስልሳ አራት ፍልሰተኞች ለስድስት ቀናት ያህል ማረፊያ ወደ ፍለጋ ሲዘዋወር በቆየው የመድህን መርከብ ውስጥ አሰንብቷቸዋል። ፍልሰተኞቹ የመጠጥ ውሃና የምግብ እጥረት እንደ ገጠማቸው የገለጹት የመርከቢቱ ባለስልጣናት እየከፋ ሄደ ያሉት ሁኔታ እንዳሳሰባቸው መናገራቸውን ዘጋቢያችን ሳቢና ካስቴል ፍራንኮ ከሮም ብላከችው ዘገባ ጠቅሳለች። አዳነች ሳይ ታቀርበዋለች። ሲአይ የተባለው የጀርመን የሰብአዊ ድርጅት አለን ኩርዲ በተባለው መርከብ ላይ ላሉት ፍልሰተኞች አስቸኳይ መፍትሄ እንዲኖር ያስፈልጋል ምክንያቱም መርከቡ ላይ ባለው ሁኔታ ብዙም ሊዘልቁ አይችሉም ሲል አሳስቧል። የጀርመን ሰብአዊ ድርጅት 34ቱን ፍልሰተኞች ከሊቢያ ጠረፍ ካሳፈረ በኋላ ለስድስት ቀናት ያህል መርከቡ ላይ መሆናቸውን ጠቁመዋል። አንዲት ወጣት ሴት እያዞረኝና ራሴን እየሳትኩ ነው በማለቷ ዛሬ ከመርከቡ መውጣቷን ቡድኑ ገልጿል። የማልታ ባለሥልጣኖች ታማሚዋን በሕክምና መርዳታቸውን የመርከቡ እንቅስቃሴ ኃላፊ ያን ሪበክ ጠቁመዋል። ፍልሰተኞቹ ከመርከቡ የሚወጡበት ሁኔታ ካልተፈጠረ በስተቀር እንዲህ አይነቱ ሁኔታ እየከፋል ሊሄድ ይችላል ብለዋል። ፍልሰተኞቹ በአብዛኛው የሚተኙት በመርከቡ ውጭ በመሆኑ እርጥበትና ቅዝቃዜ እንደሚፈራረቅባቸው በሙያ ሐኪም የሆኑት ሪበክ ተናግረዋል። ከአደጋ የተረፉት ፍልሰተኞች በብዙ ስቃይ እያለፉ መሆናቸው ታውቋል። ሊቢያ ውስጥ ለአራት ዓመታት ያህል እንደቆየ የገለጸው ቤንጃሚን የተባለ የሰላሳ ዓመት ዕድሜ ናይጀሪያዊ ያብራራል። ከተወለድኩ የሊቢያን ያህል በጣም መጥፎ አገር አይቻላቅም። በጣም መጥፎ አገር በመሆኗ ቤተሰቦች ልጆቻቸውን ወደ ሊቢያ እንዲልኩ አልመክርም። ያልሰለጠነች አገር ናት። እኛን ጥቁሮችን ለባርነት ይጠቀማሉ። ቤንጃሚን ሁለት ጊዜ ተሽጦ ነበር። ሌሎች ደግሞ ሰቆቋ ተፈጽሞባቸዋል ወይም የወሲብ ጥቃት ደርሶባቸዋል። መርከቡ ላይ የመጠጥ ውሃና የምግብ እጥረት እንዳለና ፍልሰተኞቹ የሚለውጡት ልብስ እንደሚያስፈልጋቸው የተነገራቸው የማልታ ባለሥልጣኖች ነገ የአቅርቦት መጓጓዣ እንደሚፈቅዱ ተናግረዋል። የአውሮፓ ሕብረት ፍልሰተኞቹን ያሳፈረው መርከብ ወደ ወደቧ እንዲገባና ፍልሰተኞችን ለመቀበል የምትፈልግ ሀገር ካለች ፍለጋ ከአባል ሀገሮች ጋር እየተነጋገረ መሆኑ ታውቋል። በሱዳን ለወራት የዘለቀው ጸረ መንግስት ተቃውሞ ባሳለፍነው ሳምንት ማብቂያ በሺዎች የተቆጠሩ ሰዎች በወታደራዊ ሰፈሮች ደጃፍ የመቀመጥ አድማ በመምታታቸው ወደ ተባባሰ ደረጃ ማደጉ የተሰማ ነው ሰልፈኞች ፕሬዚዳንቱ ኦመር አልበሽር ስልጣን እንዲለቁ ጥሪ እያቀረቡ ባለበት ወቅት የመንግስቱ የጸጥታ ኃይሎች ለመበተን ሲሞክሩ ወታደሮች ድንገት ሳይጠበቅ ጣልቃ ገብተው የመንግስቱን የጸጥታ ኃይሎች ተጋፍጠዋል ተብሏል። በድንገቱ በትንሹ ስድስት ሰዎች የተገደሉ ሲሆን፣ ሰላም ካልሰፈነ ደግሞ ዳግም ጣልቃ እንደሚገባ ጦር ሰራዊቱ አስጠንቅቋል። ከካርቱም የናባ ሞሃዴን ዘገባ ደርሶናል። ሰሎሞን ክፍሌ ይዞታል። በሱዳን የተቃውሞ እንቅስቃሴው ባለፈው ህዳር ከጀመረ አንስቶ የ23 ዓመት ዕድሜ ያላት ሱሃ ኦሳማና ቤተሰቦቿ በፕሬዝደንት ኦማር አልበሺር መንግሥት ላይ በተካሄዱ የተቃውሞ ሰልፎች ሁሉ ተሳትፈዋል። አሁንም ከመላ ቤተሰቤ ጋር ተቃውሞ ማሰማቴን እቀጥላለሁ ትላለች። ያለው መንግሥት እስኪወርድም ተቃውሞ እያደረግን ካለንበት ቦታ ወደ ቤት አንመለስም ነው ያለችው። ሰልፈኞቹ ካለፈው ህዳር አጋማሽ አንስቶ ተቃውሞ ማሰማት እንደጀመሩና ብቸኛ ጥያቄያቸውም አሁን ያለው የአልበሽር መንግሥት ሥልጣን እንዲለቅ መሆኑን ያስረዳሉ። ይህ ጥያቄያቸው እስኪመለስ በጽናት እንደሚቆሙና እንደማይደራደሩም ተናግረው አልባሽር እስኪወርዱ ሁሉም በወታደሮቹ ጦር ሰፈር ደጃፍ አድማ መጥተው ከተቀመጡበት እንደማይነሱ አስገንዝበዋል። ፕሬዚደንት በሽር ባለፈው አርብ ማታ ከተቃዋሚዎቹ ጋር ለመነጋገር ጥሪ አቅርበው እንደነበር ይታወሳል። በሀገሪቱ ለውጥ ማድረግ ካስፈለገ ብቸኛው አማራጭ ምርጫ ማካሄድ ነው ሲሉ የመንግስቱ ቃል አቀባይ ሐሰን ኢስማኤል ተናግረዋል። በማግስቱ ቅዳሜ የ1985ቱ የሱዳን መፈንቅለ መንግሥት በታሰበበት ወቅት ግን ተቃውሞ ተባብሷል። የመንግሥቱ የጸጥታ ኃይሎች ተቃዋሚዎቹን ለመበተን ሲሞክሩ ጦር ሠራዊቱ ጣልቃ ገብቶ ከጸጥታ ኃይሎቹ ጋር በመጋፈጥ ግጭት ተፈጥሯል። በጦር ሰፈሩ ዙሪያም ከባድ የተኩስ ድምፅ ተሰምቷል። የሱዳን የሀገር አስተዳደር ሚኒስትር ትላንት በሰጡት መግለጫም በድንገቱ ቢያንስ ስድስት ሰዎች ተገድለዋል፣ 2500 ተይዘው ታስረዋል ብለዋል። ማታውኑ የመከላከያ ሚኒስቴር መስሪያ ቤቱ ባወጣው መግለጫም ወታደሩ ለቅርብ ጊዜው የተቃውሞ ሰልፍ ምክንያቱን ይረዳል፣ ሀገሪቱ ጭልጥ ወዳለ ቀውስ እንድትገባ ግን አይፈቅድም ብሏል። የሱዳን መሪዎች ለ30 ዓመታት ለዘለቀው የአልበሽር አምባገነናዊ አገዛዝ ፖለቲካዊ ሽግግር ለማድረግ አስተማማኝ ዕቅድ ካላቀረቡ በሀገሪቱ የከፋ ቀውስ ይፈጠራል ሲሉ ዩናይትድ ስቴትስ ብሪታንያና ኖርዌይ አሳስበዋል። በመጨረሻም ስፖርት ፕሬዚዳንት ሳህለ ወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ በአርሁስ ዴንማርክ በተካሄደው በአርባ ሶስተኛው የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር የአገር አቋራጭ ሻምፒዮና ላይ የተሳተፉ ኢትዮጵያውያን አትሌቶች አሰልጣኞችንና የቡድን መሪዎችን ዛሬ ማምሻው ላይ በተደረገ የራት ግብዣ አመስግነዋል። አትሌቶቹ ለሀገራቸው አምስት የወርቅ፣ ሦስት የብር ሶስት የነሐስ ሜዳሊያዎችን በማስገኘት ከ63 ተሳታፊ ሀገሮች በሜዳሊያው ሰንጠረዥ ኢትዮጵያን ከአንደኛ ደረጃ ላይ እንድትሆን አስችለዋል ይላል ከአዲስ አበባ የተጠናቀረው ዘገባ። ጠቅላይ ሚኒስትሩ ለኮሚቴው አመራርና አብላጫ ውጤት ያስመዘገቡ አትሌቶች የምስክር ወረቀትና የገንዘብ ሽልማት ማበርከታቸውንም የጠቅላይ ሚኒስቴር ጽህፈት ቤት አስታውቋል። አድማጮች፣ ለሰዓቱ የአለም ዜና የተመደበው ክፍለ ጊዜ እዚሁ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ቆንጅ ይታይና አሉላ ከበደንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ዕለቱ አቢሬስ በአማራ ክልል የኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች የተለያዩ ከተሞች የተፈጸሙ ጥቃቶችና ውዝግቦችን አስመልክቶ በግራና ቀኝ አንዱ በሌላው የሚያቀርቧቸውን ውንጀላዎች ጨምሮ በተከታታይ ዘገባችን ለምሽቱም ተከታዩ ደርሶናል ዘጋቢያችን መስፍን ከበደ ነው ያጠናቀረው በቅርቡ በአማራ ብሔራዊ ክልላዊ ላይ መንግስት ኦሮሞ ብሔረሰብ አስተዳደር ዞን ዳዋ ሃረዋ አካባቢ የተቀሰቀሰው ግጭት አድማሱን አስፍቶ በሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች ለሰዎች ህይወት መጥፋት፣ ለንብረት መውደም፣ ለሰላም መደፍረስና ለብዙሃኑ አለመረጋጋት ምክንያት ሆኗል። ግጭቱ እንዴት ተነሳ? ሁሉም የራሱን እይታና መላምት ቢዘረዘርም በሁለቱ ብሔረሰቦች መካከል መቃቃር እንዲፈጠርና ግጭት እንዲከሰት የተለያዩ ዘመቻዎች ተካሂደዋል ባይ ናቸው። ያጣየኑ ነዋሪ በሆኖት የኦሮሞ ብሔረሰብ ተወላጅ ግለሰብ አስተያየት እንጀመር። ምክንያቱ አማራ ከዚህ ኦሮሞ የለም አገር አማራ ነው። ኦሮሞ ከዚህ ሊቀጭም ፖለቲካ አለ ማን ይህም ፖለቲካ ያመጣው ይህም ፖለቲካ ያመጣው ያው ከአማራ ነው። አሁን ያው በዙ ምክንያት፣ በቃ እንደዚህማ ከተባልን ያው እናልቃለን የሚል በቃ ተጀመረ። ያው ምክንያቱ ይሄ ነው። ይሄ እዚህ አካባቢ ላይ ኦሮሞዎች መኖር አይችሉም የሚል ቅስቀሳ በመደረጉ ነው ይሄ ጦርነት ተፈጥሯል የሚሉት መጀመሪያ እዚህ ደዌ ቦራ የምትበለው ላይ ማለት ነው ልዩ መከላከያ ዛንዛ አውርዶ የዲጎ ሰባት ባንዲራ ገትሮ ሀገር ወሆኑ ምንም ብሎ ሀገር ስራ ብዝብዝም ተነሳ የማይረ ፖለቲካ ነው ያጋጫቸው፣ ማለት አሁን በህዝብና በህዝብ መካከል አይደለም ግጭቱ፣ ፖለቲካዊ ቅስቀሳ መካሄዱ ነው ግጭቱን ያመጣው። አዎ ምክንያቱ ይሄ ነው ያጣዬ ነዋሪው። ይሄን ሲሉ በኦሮሞ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ባልደረባ የሆኑት ግለሰብ ደግሞ ተከታዩን ይናገራሉ። አርክሩዘሩ የተረበሸበት ጉዳይ የክልሉ ልዩ ኃይል የአብን እንቅስቃሴ አለው። ክልሉ ይህንን ሁለት ወር የሰለጠነውን ጦር መሳሪያ ከላያችን ላይ ሰብስሙ፣ ክላሽ አስታጥቆ የለቀቀብን ክልሉ ነው የሚል ቅሬታ ነው እያቀረባለ መለቀቁ ምን ጉዳት አለው? መለቀቁማ ጉዳት ያለው ደዌ የተነሳው አመንጃ መንጠፍ፣ ሂጃብ መክፈፍ የለበሱትን ሽፍን፣ የድሮውን ባንዲራ በፌዴራል መንግስት ወይም የክልል መንግስት ያልሆነውን ባንዲራ መንጠፍ፣ ይሄ የፖለቲካ ወገንተኝነት አለው ነው በተለይ ዶክተር አብይን መንግስት በመቀበል በተደረገው ዘመቻ ውስጥ በፌዴራል ደረጃ ቡድኖች፣ ፖለቲካ ፓርቲዎች፣ ግለሰቦች ልሙጡን ባንዲራ ይዘው ሲሄዱ ካልተከለከለ ደቡብ ሐረዋ ላይ ልሙጥ ባንዲራ ክልከላ ውስጥ ገብቶ ጦርነት ያስነሳሉ። ከዚህ ባሻገር ሌላ ሴራ ወይም ደግሞ ውስጥ የተሰራ የማጋጨት ስራ አልተሰራም ብለህ ታስባለህ? ዛሬ ከዞኑም እውቅና ዘመጣችሁት ተነሱልን ሲባል መከላከያ ሰራዊቱ በኦሮሞ ብሔረሰብ ዞን በሚኖሩ ኦሮሞዎች ዘንድ ተአማኒነትና ተቀባይነት አልነበረውም ይላሉ ግለሰቡ። ያጣዬ ነዋሪ እና የአማራ ብሔረሰብ ተወላጅ የሆኑት ግለሰብ ግን ችግሩን ማድበስበስ ሳያስፈልግም ልሞት፣ ሰንደቅ አላማም የግጭቱ መነሻ አልነበረም ይላሉ። ኦሮሞ ከዚህ አካባቢ እንዲወጣ ቅስቀሳ በመደረጉ ነው እያሉ ስት አስተያየት የሚሰጡ አሉ። አደለም፣ አደለም፣ በፍጹም አደለም። ይህ ታስቦና ተቀናጅቶ የተደረገ ነገር ነው። ሮብ ለታ ማለት በኬሚቴ ገባ ብሎ መኪና ፈትልኬ ነው የወጣ ነው እኛል። የዛን ለታ እዛ ቦታ ለምሽግ መኖራቸውን የአማራ ሀይል ስላወቀባቸው ብቻ ነው አሁን በሰንበቴ በኩል ገብተው አጣየ ላይ ጥቃት የፈጸሙት። ስለዚህ በእርሶ አስተሳሰብ ኦሮሞ ከዚህ አካባቢ ይጥፋ የሚል ቅስቀሳ አልተደረገም ነው የሚሉት? የለም አልተደረገም፣ አልተደረገም በፍጹም ምናልባት እንዲህ አይነት ግጭት እንዲፈጠር የሚፈልጉ ስውር አላማ ያላቸው የፖለቲካ ድርጅቶች ይህንን ቅስቀሳ ውስጥ ለውስጥ ነስተውት ከሆነ እሱ ሊሆን ይችላል። በአማራው በክል ባላሰበው ባልጠበቀው ባልተዘጋጀበት መንገድ ነው ይሄ ክስተት የተከሰተበት። አንዳንዶች ለግጭቱ የኦሮሞ ነጻ አውጪ ግንባር ኦነግን ሲወቅሱ በተቃራኒው ደግሞ የአማራ ብሔራዊ ንቅናቄና ግንቦት ሰባት አርበኞች ግንባር ላይ ጣታቸውን የሚቀስሩ አሉ። ቀደም ሲል አስተያየታቸውን የሰጡት የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ባልደረባ የተደራጀ የኦነግ ጦር የለም። አንድ የኦነግ ቢሮም አልከፈተም፣ ሁለት አልተንቀሳቀሰም፣ ሶስት ሶ ቪዲዮ ብቻ ከማልገልቹ አንድ ቢሮ ከፍቷል። እሱም ማቲ ነው የሚጫወትባት ክፍተት አይላ ትምህርት የላት ግጭቱ በግለሰብ ደረጃ የማይያዝ የጦር መሳሪያ አገልግሎት ላይ የዋለበት በመሆኑ በተጠናና በተቀናጀ መልኩ ጥቃት መፈጸሙን ያጣየ ነዋሪው ይናገራሉ። የመንግስት አካል እጅ ያለበት ብዬ ነው የማስበው። የመንግስትን እጅ እንዴት አሉ? ይህ ሕዝብ ሁላ ሲያልቅ ሰላት ገብቻለሁ ብሎ አድርጋ አልተባልኩም ብሎ አንተ ሰው እያለቀ እየሞተ ከመንግስት አካል መጠበቅ አለበት እንዴ? ብሮችም ማስቆም ነው እንጂ መንግስት አላገዘንም ተብሎ እስኪያዝ ድረስ መጠበቅ አለበት የህግ አካል የሆነ ሰው እንጂ እነሱማ በቂ መሳሪያና ከመስረየ ስመስከ ዲሽቃ ድረስ የያዙ ሀይል ነበር የገባው። ስለዚህ ይሄ በአርሶ አደር ደረጃ የሚያዝ ትጥቅ አይደለም ማለት ነው። አይደለም፣ አይደለም። ይሄ በአርሶ አደር ወይም አሁን የዚህ የሰንበቴ ወይም የጨፋ የዳዋ አካባቢ ሰው ይሄንን ትጥቅ ሊይዝ አይገባም። ብሬን አለ ድሽቅ አለ ይሄ መትረየስ አለ በምክንያትነት የተነሱት የፖለቲካ ድርጅቶች አስተያየታቸውን ሰጥተዋል። በአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ አባልና የጥናትና ስትራቴጂ ክፍል ኃላፊ የሆኑት አቶ ኢየሱፍ ኢብራሂም፣ ኦሮሞ ብሔረሰብ አስተዳደር ዞንና ሰሜን ሸዋ አካባቢ ለተፈጠረው ችግር አብን ያደራጀው ሰራዊት ነው የሚል ቅሬታ አለ ይህ በፍጹም አብን ሰላማዊ የፖለቲካ ፓርቲ ነው። ሰራዊት የለውም፣ ጠመንጃ የለውም። እና የግጭቱ መንስኤ ምንድን ነው ብለው ያስባሉ? ኦሮሞ ብሔረሰብ ዞን እና በሰሜን ሸዋ አካባቢ የተፈጠረው ያው በኢትዮጵያ ታሪክ ለግማሽ ምዕተ ዓመታት የቆየው ፀረ አማራ ትርክት ከጽንሰ ሀሳብም አልፎ በትግበራ ደረጃ በተለያዩ ቦታዎች የአማራን ሕዝብ በመከፋፈል ለማዳከም የሚደረጉ ሴራዎች አንዱ አካል ነው። በዛ አካባቢ የሚኖረው አብዛኛው አማራ የሆነው ሕዝብ ተገሎ እየተገፋ ስራ እድል አያገኝም፣ ጥቃት ይደርስበታል፣ የቤት አምልኮዎቹ ሁሉ ይደፈራሉ። በርካታ ችግሮች አሉ። አብን በዛ አካባቢ በማንኛውም ቦታ እንደሚያደርገው ህዝባዊ ስብሰባ ባደረገ ሰዓት በህዝቡ በግልጽ የተቀመጡ ነገሮች ናቸው እነዚህ። እነዚህ መወገድ አለባቸው። የኦሮሞም ህዝብ የአማራውም ህዝብ እዛ የሚኖረው በእኩልነትና ፍትሐዊ በሆነ መንገድ ሊተዳደር ይገባል የሚል አቋም ብቻ ነው አብን ያለው። ከዚህ ያለፈው እንደ መጠቀሚያ ለማድረግ ካልሆነ በስተቀር ከዚህ ጀርባ ማናል ብላችሁ ታስባላችሁ? ከዚህ ጀርባ ቀድሞም የነበረው አሁንም ያለው የአማራን ህዝብ ለመኮንንና ያለፈ የህዝብ ለህዝብ ግንኙነቱን የሚያጠለሽ ሀውልት ሳይቀር የሚገነባው የኦነግ ኃይል ነው ሌላ ምንም ነገር የለውም። ይሄ ኃይል የታጠቀ በህዝባችን ውስጥ ገብቶ ማሰልጠኛ ጣቢያ ጭምር ከፍቶ የተለያዩ የጦር መሳሪያዎችን ሁሉ በጅምላ የሚያከፋፍል ድርጅት ስለመሆኑ አብን ልክ እንደተመሰረተም ከመመስረቱም በፊት ክልሉ ጠንቅቆ የሚያውቀው ነገር ግን በዳተኝነት ምንም መፍትሔ ያልሰጠው ጉዳይ ነው። ካምፕም የጦር መሳሪያ በማስታጠቅም ብለዋልና ማሳያ የሚሆን መገለጫ አለ። የጦር መሳሪያ እንቅስቃሴዎች እንደነበሩ የኦነግ አርማ የተለጠፈባቸው ክላሽንኮቭ፣ ቦምቦች፣ የተለያዩ የጦር መሳሪያዎች በእንቅስቃሴ እየተደረገ ስለመሆኑ በአካባቢው የነበረን ማስረጃ በፎቶግራፍ በቪዲዮ አስደግፈን እኛ ለሚመለከተው አካልሉ አቅርበናል። አሁንም በዚህ ግጭት መካከል በነበረው ውጊያ የተማረኩ የጦር መሳሪያዎች ክሎ የፀጥታ ኃይል እጅ ይገኛሉ። ይህንኑ እኛ ያለውን ነገር ነው የሚያረጋግጠው። ማን በጀርባ እንዳለ በትክክል የሚያረጋግጥ ጉዳይ ነው። በተመሳሳይ ሁኔታ የግንቦት ሰባት አርበኞች ግንባር የፖለቲካ ዘርፍ ኃላፊ አቶ ኤፍሬም ማዴቦንም አናግሬያቸው ነበር። ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞን ላይ ግጭቶች መፈጠራቸውን ያስታውሳሉ። አንዱ የቀረበው ነገር የግንቦት ሰባት ሰንደቅ ዓላማ ይዘው በመግባታቸው ነው የሚል አተያየት አለና ግንቦት ሰባት ሰንደቅ ዓላማ አለው። ግንቦት ሰባት ሰንደቅ ዓላማ የለው ግን የአረንጓዴ ቢጫ ቀዩ የአርበኞች ግንቦት ሰባት በአንድ ነው። ማለት ኢትዮጵያዊነትን አለማወቅ ይመስለኛል። አርበኞች ግንቦት ሰባት እኮ የአስራ አንድ አመት ያለው ድርጅት ነው። ከዮሐንስ ጀምሮ የነበረ ባንዲራ። ምናልባት አርበኞች ግንቦት ሰባት ከሚያራምደው ዓላማ ጋር የማይስማሙና ያንን ባንዲራ ደግሞ የማይወዱ ኃይሎች አሉ እነዛ ሀይሎች ከእኛ ጋር ያያይቷል። ለምን እንደሚያያይዙ ግን አናውቅም። የአስራ አንድ አመት ድርጅትን ከመቶ ሀምሳ አመት በላይ ከቆየ ባንዲራ ጋር ማያያዙ ነው የሱኑ ማለት ነውርም ይመስለኛል። የግንቦት ሰባት አርበኞች እንደ ድርጅት በብሔር ብሔረሰቦች ላይ ያለው አቋም ምንድን ነው? አርበኞች ግንቦት ሰባት የሆነሁን የመሰለ ትልቅ ኢትዮጵያ ህዝብ ጥቅምና ፍላጎት ረቆ የአማራን ጥቅም ለማስቀደም የሚሰራ ነው ድርጅት መባሉ የሚገርመኝ ነው። እንደዛ ቢሆን ኖሮ ለአንድ ሰከንድ አርበኞች ግንቦት ሰባት ውስጥ እኔ ያልቆይም ነበር። ለእኛ የኢትዮጵያ ህዝብ የሚለው ነገር ከምንም ከማንም በላይ ይበልጥብናል። የኢትዮጵያ ህዝብ ሲባል ደግሞ ሰባ በመቶ ያክሉ ኦሮሞና አማራ ነው። እነዚህም ትላልቅ ህዝቦች አንድ ላይ ሆነው ኢትዮጵያን እንዲመሰርቱ ነው እንጂ የምንፈልገው። በምንም መልኩ ከአንዱ ለአንዱ የምናዳላበት ምንም አይነት ነገር የለም። ሁለተኛ ኢትዮጵያ ውስጥ ብሔር ብሔረሰቦች እንዳሉ ሙሉ ለሙሉ እናምናለን። እነዚህ ኢትዮጵያ ውስጥ የሚኖሩ ብሔር ብሔረሰቦች መብታቸው ተከብሮ በጋራ አንድ ላይ እንዲኖሩ እንፈልጋለን። ባለፈው ዘገባችን የኦሮሞ ነጻ ውጪ ግንባር አውነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አደባ ይህንን አስተያየት ሰጥተው ነበር። የኦሮሞ ነጻነት ግንባር በዛ አካባቢ ምንም ሰራዊት አልነበ አልነበረውም። አሁንም የለውም። የሆነ ሰራዊት ነው የሚባለው ነገር ህዝቦችን በህዝቡ ላይ ለማነሳሳት የተጠቀሙበት ዘዴ ነው እንጂ ምንም አይነት ማስረጃም የለውም፣ ተጨባጭም አይደለም። ግጭቱ የተከሰተባቸው አካባቢዎች በስልክ ለማጣራት እንደሞከርኩት አንጻራዊ ሰላም ሰፍነዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌ እናመሰግናለን። መስፍን ከበደ ብዬ አስተዋወቅ ያለው ይቅርታን ጠይቃለን። በመስፍን ወንድምህ እንዲሆን በመጓጓት የፈለግ ይመስላል። እንደሱ ይወሰድልኝ። ቆንጅት መልካም። የኦሮሚያና ቤንሻንጉል ጉምዝ ክልሎች የህዝብ ለህዝብ ግንኙነት መድረክ መካሄዱ ታወቀ። የሁለቱም ክልል ርዕሰ መስተዳድሮች የህዝቦችን አብሮነት ለማሻከር የሚንቀሳቀሱ ኃይሎችን በጋራ ለመታገል እንደሚሰሩ አስታውቀዋል። የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፌሪያት ካሚል ህዝቡ ሰላሙን እንዲጠብቅ የታለመ መልእክት ማስተላለፋቸውን ጠቅሶ ዘጋቢያችንና ኮር መልካ ከነቀምቴ ተከታዩን አድርሷል። የጋራ ውይይት መድረኩ ላይ ንግግር ያደረጉት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻሊ ሀሰን በሁለቱ ክልል ህዝቦች መካከል የቆየውን ዘመን ተሻጋሪ አብሮነት ለማሻከር የሚንቀሳቀሱ የጥፋት ኃይሎች በማለት የገለጿቸውን በጋራ ለመታገል ተቀራርበው የሰሩ መሆናቸውን የክልሉ ኮሚኒኬሽን ጉዳዮች ቢሮ በድረ ገጹ አስፍሯል። ከስድስት ወራት በፊት ተከስቶ ስለነበረው ጉዳትና መፈናቀልም ይህንን ብለዋል። የፖለቲካ ነጋዴዎች እና ለ ተጻራሪ ኃይሎች ፈጥሮ የተነሳ የተፈጸሙ ጉዳቶችና የደረሱ መፈናቀሎች በእጅጉ የሚያስቆጩና የሚያሳዝኑ ናቸው። ጎረቤት ሀገር ሶማሊያ፣ ሩዋንዳ፣ ደቡብ ሱዳን እንዲሁም የመንና ሊቢያን ማየት ብቻ ሳይሆን በሀገራችን የተለያዩ አካባቢዎች በተከሰቱ ግጭቶች የደረሱ ጥፋቶች ማስታዋል ትምህርት ይሆነናል። የሁለቱን ክልል ህዝቦች በልማት ለማስተሳሰር የሚውል አስር ሚሊዮን ብር የሚጠጋ በጀት መመደቡንም ተናግረዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ በበኩላቸው ሁለቱ ህዝቦች ለዘመናት ተከባብረው አብረው የኖሩ መሆናቸውን አስታውሰው ግጭቱ ከቆመ ወዲህ ወደ ቀድሞ ሰላም ለማስመለስ በጋራ እየሰሩ መቆየታቸውን አስታውቀዋል። ከግጭቱ ጋር ተያይዞ ቁጥጥር ስር የዋሉ ሰዎች እንዳሉ ተናግረዋል። ስለመቻቻልና አንድነትም ይህንም ብለዋል። आंध्र मच्छा पश्चिम जगह नगर है आंध्रजू चालू, चारू आगोम የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሰላም ሚኒስትር ወይዘሮ ሙፈሪያት ካሚልም የሰላም አስፈላጊነት ላይ አጽንኦት ሰጥተው ተናግረዋል። ሕዝቡ ሰላሙን እንዲጠብቅ ጠይቀው መሰል ውይይቶች ሰላምን ለማስፈን ያላቸው ሚና ከፍተኛ በመሆኑ መቀጠል አለባቸው ብለዋል። ሌብነትና ማንነትን ለይቶ ማየት እንደሚያስፈልግም ተናግረዋል። ሌባ ካለ ዘነቡ ሌባ ነው እንጂ ማንነቱ ለሌብነቱ ምክንያት አይደለም። Süleni yok, sonra çok bey ve çok kaba bir nezaretci olmazsın ha. Benden önce arkadaşlarımın çok gayet iyi sevildiğini ama onlarla değilse arkadaşlarımın ne? Hiçbir yoldan illeter. በመድረኩ ላይ የፌዴራል እና ክልል አመራሮች፣ አባ ገዳዎች፣ የሃይማኖት አባቶች እና የህብረተሰብ ተወካዮች ተሳትፈዋል ተብሏል። ይህ መድረክ በሁለቱ ክልሎች አዋሳኝ ቦታዎች ላይ ለአምስት ጊዜ ሲካሄድ የቆየ ሲሆን ውይይቶቹ መካሄድ ከጀመሩ በኋላ ከቤት ንብረታቸው የተፈናቀሉ ዜጎች መመለስ መጀመራቸውንና የንግድና ትራንስፖርት እንዲሁም ሌሎች ማህበራዊ አገልግሎቶች መጀመራቸውን ከሁለቱ የጋራ ልማት ጽሕፈት ቤት እንዴት ያገኘነው መረጃ ያመለክታል። እርቁን ተከትሎ አዋሳኝ ቦታዎች ላይ ያሉ የሁለቱንም ክልል ህዝቦች ተጠቃሚ የሚያደርጉ የልማት ስራዎችም የሚጀመሩ መሆኑን ጽሕፈት ቤቱ አስታውቋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ እና ኮረን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ሀረርጌ ያሻግረናል። በምስራቅ ሀረርጌ የተለያዩ ወረዳዎች ባለፉት ሁለት ዓመታት ውስጥ ተፈናቅለው የነበሩ አብዛኞቹ ነዋሪዎች ወደ ቀድሞ ቀያቸው እየተመለሱ መሆናቸውን የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም አስታውቀዋል። እንደ ወይዘሮዋ ገለጣም በዞኑ ካሉት ከ178000 በላይ ተፈናቃዮች 100000 የሚደርሱት ወደ ቀያቸው ተመልሰዋል። ተፈናቃዮችን ወደ ቀድሞ መኖሪያቸው የመመለሱ ሂደትም በምዕራብ ሀረርጌና በድሬዳዋም እየተሰራ መሆኑ ተነግረዋል። ይለናል አዲስ ቸኮል ነው። ባለፉት ሁለት ዓመታት በኦሮሚያና ሶማሌ ክልል መካከል ተፈጥሮ በነበረው ግጭት ከቀያቸው ተፈናቅለው የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እየተመለሱ እንደሆነ የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ቦንሲቱ ኢብራሂም በተለይ ለቪኦኤ አስታውቀዋል። ከ59 ሺህ በላይ ተፈናቃዮች ወደ ቀድሞ ቀያቸው በመመለስ የባቢሌ ወረዳ ሰፊ ስራ የሰራ ሲሆን፣ ሌሎች ወረዳዎችም የተለያየ መጠን ያላቸው ተፈናቃዮች መመለሳቸውን ወይዘሮ ቦንሲቱ ይናገራሉ። በተለያዩ ግጭቶች ምክንያት የተፈናቀሉ ሰዎች ነበሩ። ዘጠኝ ወረዳዎች ማለት ነው። እነዚህ ሰዎች መልሶ የማብሰር ስራ ካለፉት ሁለት ወራት ጀምሮ በባቢሌ ወረዳ ብቻ ሀምሳ ዘጠኝ ሺ አንድ መቶ ሰባት ሰባት ቤተሰብ ተመልሷል። ቁምቢ ላይ የተመለሱ አስራ ሶስት ሺ ሀምሳ ዘጠኝ ሰዎች አሉ። መዩ አስራ ሁለት ሺ ሰባት መቶ ሀምሳ ሰባት ሚዳጋ ቶላ ላይ አምስት ሺ አንድ መቶ ሀያ ዘጠኝ ጉርሱም አራት ሺ ስድስት መቶ ሰባ አራት ሜታ ሁለት ሺ አንድ መቶ ዘጠና ና ፈዲስ ሁለት ሺ አንድ መቶ አስራ አምስት ሰዎች ተመልሰዋል። ጭናክሰን ና ጃርሶ ወረዳዎች ላይ አሁንም በርከት ያሉ ተፈናቃዮች የሚገኙ ሲሆን በጃርሶ ኦሮሞ ና ገሪ ሶማሌ ጎሳዎች መካከል እርቅ የተካሄደው በቅርቡ በመሆኑ እዚህ አካባቢ ተፈናቅሎ የነበሩት ወደፊት ወደ ቀያቸው የሚመልሱ ይሆናሉ ተብሏል። ከሁለቱ ወረዳዎች ባሻገር ሌሎች ወረዳዎችን በቅርቡ ሊመልሷቸው የተዘጋጁ ሌሎች ተፈናቃዮች መኖራቸውንም ወይዘሮ በንሲቶ አስታውቀዋል። አሁን ወደ ቀድሞ ቀያቸው እየተመለሱ ያሉትን ለማቋቋም በነፍስ ወከፍ የሚያስፈልገው የገንዘብ መጠን አስቀድሞ ኑሯቸውን በሶማሌ ክልል መስርተው የነበሩ ና ከሶማሌ ክልል ተፈናቅለው በልዩ ልዩ የኦሮሚያ ዞኖች ቤት ተሰርቶላቸው ከአዲስ እየተቋቋሙ ካሉት የተለየ ነው ይላሉ ወይዘሮ ቦንሲቱ። ልዩነቱ የሚሰማው ለምሳሌ ከዚህ ሶማሌ ተፈናቅለው የነበሩ ዘንቷ ቀረድ የሚሆነውን ኦሮሚያ የነበሩ ሰዎች ያስፈልጋቸው የነበረው ሙሉ ነው። ቤቱም፣ ጣሪያውም ግድግዳውም የቤት መደበኛ ስራ ስራ መፍጠርም ነው ወጪ የሚያስፈልግ የነበረው ወደ ስራ የሚጀምሩበትን ራሱ ከመንግስት ነው የሚጠበቅ የነበረው ቤቱ የለም እቃው የለም ሙሉ መቋቋሚያ ነበር የሚያስፈልገው ስለመጡ ማለት ነው አዎ አሁን እዚህ ያለው ግን የሚያስፈልጋቸው ቤቱ ራሱ ቅድም እንደነገርኩ ቤቱ አለ ግድግዳው አለ ጣሪያው ነው ጣሪያና በር ነው የሌለው ስለዚህ ለዚህ የሚያስፈልገው ወጪ የቤቱን ጣሪያ መሸፈኛና በር መግጠሚያ የቤት ውስጥ ቁሳቁስ፣ መገልገያ ቁሳቁስ ብቻ የሚያስፈልግ ሲሆን ይተዳደሩ የነበሩት በብዛት በእርሻ ስራ ስለሆነ እርሻቸው ባለበት ሁኔታ ነው ያለው። እርሻቸውን የሚያርሱበት የእርሻ መሳሪያ ነው የሚያስፈልጋቸው። ስለዚህ የሚያስፈልገው ካፒታል የተለያየ ይሆናል ማለት ነው። አቅም ያለው ሁሉ የሚችለውን ድጋፍ እንዲያበረክት ጥሪ አቅርበዋል። በምዕራብ ሀረርጌም በመቻራ ወረዳ ተፈናቃዮች ወደ ቀድሞ ቀያቸው መመለስ መጀመራቸውን ከዞኑ ኮሚኒኬሽን ያገኘነው መረጃ ያመለክታል። በተመሳሳይ በድሬዳዋ አስተዳደር ቀደም ብሎ ተከስቶ በነበረው የብሔር ግጭት በድሬዳዋ ከተማ 08ና 09 ቀበሌ እንዲሁም በገጠር ቀበሌዎች በአምስት ካምፖች የነበሩ 7383 ተፈናቃዮች ወደ ቀድሞ ቀያቸው የተመለሱ መሆኑን የአስተዳደሩ የአደጋ ስጋት ስራ አመራር ኤጀንሲ ኃላፊ አቶ ሀርቢቡህ በተሌ ለቪዮ ያስታውቀዋል። በአስተዳደሩ በአሁኑ ሰዓት 5817 ተፈናቃዮች ያሉ ሲሆን ከነኚህ መካከል ደበሌ ገጠር ቀበሌ የሚገኙትን 1570 ተፈናቃዮችን በቅርቡ ወደ ቀያቸው እንደሚመለሱ፣ ከኦሮሚያ ክልል ተፈናቅሎ የመጡ 4247 የሶማሌ ተፈናቃዮች ደግሞ ወደ ቀድሞ ቀያቸው መመለስ አንፈልግም በማለታቸው በሶማሌ ክልል ቤት ሊገነባላቸው የጨረታ ሂደት መጀመሩን ባለፈው መዘገባችን ይታወሳል። የፌዴራል አደጋ ስጋት ስራ አመራርና የሰላም ሚኒስቴር በትላንት ነት በሀገር አቀፍ ደረጃ በአጭር ጊዜ ውስጥ ስምንት መቶ ሺህ ተፈናቃዮችን ወደ ቀያቸው ለመመለስ ማቀዳቸውን ይፋ ያደረጉ ሲሆን በአሁኑ ሰዓት በድሬዳዋ የሚገኙት የሰላም ሚኒስቴር ዴኤታ ወይዘሮ አልማዝ መኮንን በዚህ ረገድ በምስራቅ ኢትዮጵያ ያለውን ሁኔታ እየተከታተሉ መሆናቸውን ያገኘነው መረጃ ያመለከታል። ለአሜሪካ ድምጽ አዲስ ቸኮል ነኝ ከድሬዳዋ። አዲስን ለዘገባው እናመሰግናለን። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስንሸጋገር ፉራጋዶ የተሰኘ የሲዳማ ብሔር በክልል የመደራጀት ውሳኔ ህዝብ ቀን እንዲገለጽ የጠየቀ የሲዳማ ሴቶች ብቻ የተሳተፉበት ሰላማዊ ሰልፍ ዛሬ በሐዋሳ ከተማ በሰላማዊ መንገድ ተከናውኗል። የክልል ጥያቄ በተመለከተ የመጨረሻው ነው በተባለው ሰላማዊ ሰልፍ ላይ ተቆጥተናል ያሉ የበዙ ሴቶች በርካታ የተቃውሞ ይዘት ያላቸውን መፈክሮች ይዘው ነው አደባባይ የወጡት። በሰልፉ ላይ የተሳተፉ የሲዳማ ሴቶች በክልል የመደራጀት እና ራስን በራስ የማስተዳደር ጥያቄ የሲዳማ ሴቶችም ነው ብለዋል። በሰልፉ ላይ የተገኙት የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስ የሕዝቡን ሰላማዊ ትግል በጥሩ ሂደት ላይ የሚገኝ መሆኑን ጠቅሰው መንግስት ጥያቄውን ተቀብሎ ለማስፈጸም እንደሚሰራ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። ፉራጋዶ የሚል ስያሜ የተሰጠው የሲዳማ ብሔር በክልል ለመደራጀት ጥያቄ መዘግየቱን የሚቃወም እንዲሁም ውሳኔ ሕዝብ ቀን እንዲገለጽ የምንጠይቅ የሲዳማ ሴቶች ብቻ የተሳተፉበት ባህላዊ ይዘትና ታሪካዊ ገጽ ያለው ሰላማዊ ሰልፍ ዛሬ በአዋሳ ከተማ በሰላማዊ መንገድ ተካሂዷል። በሰልፉ ላይ ከሲዳማ ዞን ወረዳዎችና ከተማ መስተዳድሮች የተውጣጡ የሲዳማ እናቶች፣ ሴቶችና ልጃገረዶች የተሳተፉ ሲሆን ሰልፉ ፉራጋዶ የተባለበትን ምክንያት የሴት እጀቶች ሰልፍ አስተባባሪ ወጣት ዳንስታ ስፋ ትናገራለች። ዛሬ ላይ ያለን እኛ ሴቶች ት በነበረችውና ዛሬ በሃያ አንደኛው መቶ ክፍለ ዘመን በርካቶች የሚጠቀሙበትን ዴሞክራሲያዊ እይታን በያዘችው ዘመን ተሻጋሪ ራዕይ እውን እንዲሆን የህዝባችንም የዘመናት ጥያቄ ዳግም ላይ ወሳ ይፈታ ዘንድ ተምሳሌታዊ ማንነቷና አቋማ እንዲቀጥልም በማሰብ ነው። የሲዳማ ሴቶች ሲያደርጉ የቆዩት መራር ትግልም የዚሁ ትግል ግማሽ አካል ነው። መንግስት በአጭር ጊዜ ውስጥ የስዳማ ህዝብ ለሚጠይቀው ጥያቄ ምላሽ እንዲሰጥም ጠይቃለች። ወጣት ዳንሲታም ይህንን በመሰዋዕትነትና በዴሞክራሲያዊ መርህ የዳበረ ጥያቄ የህዝበ ውሳኔውን ቀን መጠበቅ ከጀመርን ጊዜያት ያለ አግባብ ማለፋቸው ትግስታችንን በመፈታተሙ ቁጣችንን በአደባባይ እንድንገልጽ ሆነናል። ፉራጋዶ ሰልፍ በሲዳማ ታሪክ ውስጥ ስሟ ከፍ ብሎ ከሚጠቀሰውና የነጻነት ተምሳሌት ነች ብሎ ሲዳማዎች ከሚያምኗት ከንግስት ፉራ ጋር መያያዙን የተናገረችው ደግሞ ወጣት ራህል ኢሳያስ ነች። ፉራ ጥያቄ ጠይቃ ጥያቄ ካልተመለሰ በሯን አዘጋ ወደ ኋላ ማታ ከዚህ በፊት ጥያቄ ጠይቀን ነበረ ሰላማዊ ሰ ወንዶችም ሴቶችም አንድ ላይ በመሆን ጥያቄያችን አልተመለሰም። አሁን ደግሞ ልንል የምፈልገው ነገር በህገ መንግስቱ መሰረት የጠየቀው ጥያቄ ሰልፉ መንግስታዊ ህገ መንግስታዊ የሆነውን የክልል ጥያቄ በአፋጣኝ ምላሽ እንዲሰጥ የሚጠይቅ ሲሆን ፉራ ጋዶ የተባለው የንግስት ፉራ የነጻነት ትግል ስለሚገልጽ ነው ተብሏል። በሰልፉ ላይ የተሳተፉት ወይዘሮ ፀሐይ ከንባታ እንዳሉት በክልል የመደራጀትና ራስን በራስ የማስተዳደር ጥያቄ የስዳማ ሴቶችም ጭምር መሆኑን ገልጸዋል። የስዳማ ህዝብ ያለ ጸጥታ ችግርና ረብሻ በሰላማዊና ዲሞክራሲያዊ መንገድ የክልልነት ጥያቄ ለዘመናት ጠይቋል ያሉት የፉራጋዶ ጋዶ ሰልፍ ተሳታፊ ወይዘሮ አብነት ግርማ ጥያቄው ሳይዘገይ ምላሽ እንዲያገኝ ጠይቀዋል። በሰልፉ ላይ የተገኙት የደቡብ ክልል ርዕሰ መስተዳደር አቶ ሚሊዮን ማቶስ የህዝቡ ሰላማዊ ትግል በጥሩ ሂደት ላይ የሚገኝ መሆኑን ጠቅሰው መንግስትም ይህንን ለማስፈጸም እንደምስራ ተናግሯል። ህገ መንግስቱ የዜጎችን መብት ማስከበር ይገባዋል ያሉት ርዕሰ መስተዳደሩ የአዋሳ ከተማ ነዋሪዎች አሳይተዋል ላሉት ሰላማዊ እንቅስቃሴና አብሮነት እንደ መንግስትም እንደ ግለሰብም ምስጋናቸውን ችረዋል። አሁን ባለው የሲዳማ የሴልፍ እህቶቻችን እናቶቻችን इसलिए फुहार आमा बस आमा ही बल्कि उसी कोई भी तरीके को दिया के बाफ़ाता ही मिला मांगे था अपने बजे में बल्कि त्यागों को मुहानु मंगेश्वर ይህንን ተረክበን የምንሰራ መሆኑን ለመናገር ነው የሚፈልገው። የሰልፉ አስተባባሪ ወይዘሪት ዳንስታ የክልል ጥያቄ በተመለከተ ሌላ ሰልፍ አይኖርንም፣ ይሄኛው የመጨረሻ ነው ባለችው ሰላማዊ ሰልፍ ላይ ተቆጥተናል ያሉ የበዙ ሴቶች በርካታ የተቃውሞ ይዘት ያላቸውን መፈክሮች ይዘው አደባባይ ወጥተዋል። ህገ መንግስታዊ መብታችን ይከበር፣ የሪፍረንደም ቀን መቼ ነው? ደቡብ አቅጣጫ እንጂ ክልል አይደለም፣ በኮሚሽንና በጥናት የሚመለስ ጥያቄ የለንም የሚሉ መፈክሮች ከፍ ብለው ሲደመጡ ከነበሩ መፈክሮች ውስጥ ዋናዎቹ ናቸው ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሃዋሳም ዮናታን ዘብዲዮስን እናመሰግናለን። ለምሽቱ ያሰናዳናቸው ዘገባዎች ክፍለ ጊዜ ተጠናቋል። አሁን አንድ ማስታወሻ አለን፣ የፕሮግራም ማሳሰቢያ ለጥያቄው መልስ ነው ዝግጅቱ። በኢትዮጵያ የጸጥታና ደህንነት ጉዳዮች ላይ ያላችሁን ጥያቄዎች አድማጮቻችን ላኩልን። ለጥያቄዎቻችሁም መልስ እንዲሰጡን የአማራ ብሔራዊ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለበል አማረን እና የኦሮሚያ አስተዳደርና ጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን ጋብዘናል። ለጥያቄው መልስ የሚቀረጸው ከነገ በስቲያ ሐሙስ በአዲስ አበባ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት ከረፋዱ አራት ሰዓት ቴን ኦክሎክ የምንለው ማለት ነው። በዚህ ሀገር በለንደን ዓለም አቀፍ ሰዓት ደግሞ በ15 ሰዓት ያስብላል ሰዓት ላይ ነው። ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ቀደም ብላችሁ ላኩልን። በኢሜይል ለሚቀናችው ሆርን አት ቪኦኤ ኒውስ ዳት ካም ላይ መላክ ወይም ጥያቄዎቻችሁን በድምፅ ለማኖር የምትመርጡ ደግሞ 2022059942 የውስጥ መስመር በተዘዋዋሪ ክፍያ መደወል ትችላላችሁ። ወይም በፌስቡክ አት ቪኦኤ አምሃሪክ ላይ ጥያቄያችሁን ማኖር ትችላላችሁ። ለጥያቄው መልስ ሌላ ማስታወሻ ያለን ይሄኛው ደግሞ ስለ አሜሪካ ድምፅ የሳተላይት ስርጭት ነው። የተከበራችሁ የአሜሪካ ድምፅ አድማጮችና ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ ቀደም ሲል ለተወሰነ ጊዜ ተቋርጦ የቆየውና የናይል ሳት ስርጭታችን ተስተካክሎ የቀድሞ አገልግሎትን በመስጠት ላይ መሆኑን ማስታወስ እንወዳለን። ተፈጥሮ ለነበረውም የስርጭት መስተጓጎል በድጋሚ ይቅርታን ጠይቃለን። በተጨማሪም ዝግጅቶቻችንን በአጭር ሞገድ በ22 በ25ና፣ በ31 ሜትር ባንዶች በጥራት እንደሚደመጡ ለመግለጽ እንወዳለን። እንዲሁም በፌስቡክ በቀጥታ ስርጭትና በድረገጻችን ገጻችን አሊያም በፖድካስት መከታተል የምትችሉ መሆናችሁንም ለማስታወስ እንወዳለን። ሁሉን አቀፍ ለሆነ ለሚዛናዊና ለትክክለኛ መረጃ የምንጊዜ ምርጫችሁ የአሜሪካ ድምፅ ሲሆን፣ አሁን አድማጮች፣ ወደ ቀዳሚው የምሽቱ ቅንብር እናልፋለን። አሁን ሁለተኛው አጋማሽ ቀዳሚ ቅንብር ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ውይይት ማካሄዱን ይመለከታል። ምርጫ ለማድረግ ያህልም ብቻ መደረግ እንደሌለበት የብሔራዊ የምርጫ ቦርድ ሰብሳቢ አስገንዝበዋል ይለናል። እስከዛሬ ከተደረጉ ምርጫዎች የተሻለ ተአማኒነት የሚኖረው ምርጫ ለማካሄድ እንደሚፈልጉም ጨምረው መናገራቸውን ጠቅሶ መለስካቸው አመሃ ተከታዩን አሰናድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የዜግነትና መራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ግማሽ ቀን የፈጀ ውይይት አካሂዷል። ረቂቁን ያዘጋጁት በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር ጌታቸው አሰፋ የረቂቁን ይዘት ለድርጅቶቹ ተወካዮች ካብራሩ በኋላ ተሳታፊዎቹ የተለያዩ የማበልጸጊያ ሀሳቦችንና ጥያቄዎችን ሰንዝረዋል። ዶክተር ጌታቸው አሰፋ በምርጫ ወቅት የዜግነት ትምህርትና የመራጮች ትምህርት አስፈላጊነትን አስረድተው የሰነዱን ዓላማም ለአሜሪካ ድምፅ ሬዲዮ አብራርተዋል። የስልጠናው ዋና ዓላማ ምንድን ነው? ዜጎች ችግር ካለም ችግሩን አይተው ችግር አለ ማለት እንዲችሉ አቅም መፍጠር ነው። ችግር ሊኖር ይችላል ግን ዜጎች በሕጉ ላይ የተቀመጡትን መብቶቻቸውና ግዴታዎቻቸውን ካወቁ የተቋማቶቹን ስራና ኃላፊነት ካወቁ ችግሮቹንም ለመፍታት ጭምር ከፍተኛ ተሳትፎ ስለሚያደርጉ በዚህ ረገድም ማንዋሉ ከፍተኛ ኮንትሪቢሽን ይኖረዋል። በውይይቱ ከተሳተፉት መካከል የኢትዮጵያ ፊልም ሰሪዎች ማህበር ቦርድ አባል አቶ ደሳለኝ ሀይሉን የረቂቁን ደካማና ጠንካራ ጎን የሚሉትን ዘርዝረዋል። ረቂቁ በብዙ መንገድ ጥሩ ነው የሚሉት አቶ ደሳለኝ የተዘጋጀው ሰነድ ወደ ህዝብ ዘንድ የሚደርስበት መንገድ በግልጽ አለመቀመጡ አንድ ጉድለት ነው ይላሉ። በተለይም ወጣቱን በማሳተፍ በኩል አዳዲስ ዘዴዎች መታየት እንዳለባቸውም ይጠቁማሉ። የኢትዮጵያን ፖፕሌሽን ከቋንቋና ከባህል አንጻር ተንትኖ ቢያንስ 15ቱ ብሔረሰቦች የኢትዮጵያን 95 ፐርሰንት ህዝብ ብዛት ይወክላሉ በተለይ ደግሞ ወጣቶችን አሁን ሀገሪቱ ውስጥ ካለው የወጣቶች ይሄ ሰላምና መረጋጋት ያለመኖር በየቦታው ግጭትና ምናምን የመኖር ምናምን አንጻር ወጣቶችን እንዴት በዘመናዊ ቴክኖሎጂዎችን በመጠቀም እንዴት እነሱን ወደዚህ መመለስ ይቻላል። አሁን ከአዲስ አበባ ስትወጣ በየክልሉ ስትሄድ ባለፈው ሀያ ምናምን ዓመት የተዘራው የዚህ የብሄር ፖለቲካ የፈጠራቸው ጽንፈኝነቶች አሉ፣ ብሄርን ቋንቋን መሰረት ያደረጉ ስለዚህ እነዚህ ነገሮች በምን አይነት መንገድ አርግቦ ሰነዱ ይሄ እንዴት ዴሞክራቲክ የሚሆነው የስነ ዜጋ ትምህርቱን እንዴት አብሮ አያይዞ አሁን አገሪቱና ሕዝቦቿ ወጣቶቹ ያሉበትን ስነ ልቦና ማንነት ወይም ደግሞ አዝማሚያ አይቶ የሚሰጥ ዶኩመንት መዘጋጀት አለበት ብዬ አምናለሁኝ። ጽጌረዳ ዘውዱ የኢትዮጵያ ወጣቶች ፌዴሬሽን ምክትል ፕሬዚዳንትና እና የሲቪል ሶሳይቲ ፎረም ስራ አስፈጻሚ ናቸው። ለወጣቱ የሕብረተሰብ ክፍልም ይህ ትምህርት ሲሰጥ እንዴት ያለ መንገድ መከተል እንደሚገባ ጠቁመዋል። እኛም እንደ ወጣት አደረጃጀት ያነሳናቸው ትኩረት ሊሰጥባቸው በተለይ ከትምህርት አሰጣጥ ስትራቴጂ አንጻር ሁሉ ማህበረሰብ ክፍል አንድ አይነት አፕሮች መጠቀም የለብንም። አሰራር ላይ ለምሳሌ ወጣቶችን ትምህርት የምንሰጥበት መንገድ በአንድ አዳራሽ ውስጥ ሰብስቦ ትምህርት ከመስጠት ይልቅ ምን አይነት የተለየ መንገድ ብንጠቀም ነው ሳይሰለች ወጣቱ ጋር ተደራሽ ሊሆን የሚችለው? ለምሳሌ ሶሻል ሚዲያን ማህበራዊ ሚዲያዎች ወጣቶች በየቀኑ እጃቸው ላይ ባለ ነገር የሚያዩት ስለሆነ እንደዛ አይነት የተለያዩ ፊልሞችን፣ ቲያትሮችን እንዲገባቸው በሚችል መልኩ ተደራሽ እንዲሆን ቢደረግ የሚል ነገሮችን ግብአት ሰጥተናል። ዶክተር ጌታቸው አሰፋ በበኩላቸውም እነዚህ ከውይይቱ የተገኙ ግብአቶች ሰነዱን ለማበልፀግ ከፍተኛ አስተዋጽኦ እንደሚኖራቸው ገልጸዋል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚረቅሳ በውይይቱ ማጠቃለያ ላይ ከጋዜጠኞች ለተሰነዘሩ ጥያቄዎች ምላሽ ሰጥተዋል። ከቀረቡላቸው ጥያቄዎች አንዱ በአሁኑ ወቅት ቦርዱ ካለበት የስራ ጫናም ሆነ በአገሪቱ ከሚታየው የሰላምና መረጋጋት ችግር አንጻር ቦርዱ የምርጫው የጊዜ ሰሌዳ ወደፊት መገፋት እንዳለበት ቢያምን ይህን ለማድረግ ስልጣን አለው ወይ የሚል ነበረ። ይህን ለማድረግ ቦርዱ ስልጣን እንደሌለው የገለጹት ወይዘሪት ብርቱካን ሊደረግ የሚችለውንም አብራርተዋል። ምርጫ ለማድረግ ያህል አናደርግም። ምርጫ በዜጎች ደህንነት ላይ በዜጎች ህይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም። ምርጫ የተሻለን ነገር ለማምጣት ነው መደረግ ያለበት። እስካሁን ከተደረጉ ምርጫዎች የተሻለን ተአማኒነት በህብረተሰቡ በአብዛኛው ህብረተሰብ ክፍል ተአማኒነት ያገኘ እንዲሆን አድርገን እነሱን የሚያስፈልጉንን ነገሮች መሬት ላይ አሉ ብለን በእኛም በኩል ባለው አቅም ሊሆን ይችላል፣ በሌሎች ተሳታፊዎችም ሊሆን ይችላል፣ በሰላም ሁኔታም ሊሆን ይችላል፣ እነሱ መኖራቸውን አረጋግጠን ነው የምናደርገው። እና የእኛ ዝግጅት ምን ያህል ጊዜ እንደሚፈጅ የሌሎቹ ምንድን ነው ተሳታፊዎች ያሉበት ሁኔታ እንዴት እንደሆነ እና ያለው ደግሞ ደህንነት ወይም የሰላም ሁኔታ ምርጫን ለማድረግ የሚያስችል ነው ወይ የሚለውን ግምገማ አይተን በተባለው እኛ ልናደርግ በምንፈልገው በህገ መንግስት በተቀመጠው የጊዜ ሰሌዳ ውስጥ ማድረግ አንችልም ብለን የምናምን ከሆነ ይህንኑ በዝርዝር አስቀምጠን ለሚመለከተው የመንግስት አካል ጥያቄ እናቀርባለን። የምርጫ ቦርድን መዋቅራዊም ሆነ ሌሎች ለውጦችን በተመለከተ ጥናት እየተደረገ መሆኑን ያስታወሱት ወይዘሪት ብርቱካን ባለፈው ሳምንት በተወካዮች ምክር ቤት የጸደቀው ቦርዱን እንደገና የሚያቋቁመ አዋጅም አንዱ የለውጥ መሰረት እንደሆነ አስታውሰዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃ ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻው ቅንብር እንለፍ። የሩዋንዳው ዘረለየ ፍጅት የተፈጸመበት 25ኛ ዓመት በመታሰብ ላይ ነው። ከትናንት በስቲያ በኪጋሌ የተጀመረው ሥነ ሥርዓት ለመቶ ቀናት እንደሚቀጥልም ተነግሯል። እኛም የሰለባዎችንና እማኞችን ታሪክ በተከታታይ ማቅረባችን እንቀጥላለን። ለምሽቱም ሰለሞን አባተ ተከታዩን አጠናቅሯል። ሊዲያ ዋሙዌዚ ዘንድሮ የአርባ ስድስት ዓመት ዕድሜ ጎልማሳ ናቸው። ሩዋንዳዊት ገበሬ ትዳርም ልጆችም የላቸውም። የሚኖሩት በሩዋንዳዊቱኛን ሙጋሊ ከተማ ነው። ሊዲያ የዛሬ ሰላሳ ዓመት አካባቢ ሩዋንዳ ውስጥ በተፈጸመው ጎሳ የለየ ጅምላ ጭፍጨፋ ሰባ ሦስት ዘመድ አዝማር ተገድሎባቸዋል። ባለቤታቸው፣ ልጆቻቸውና ሌሎችም የቤተሰባቸው አባላት ኪጊና እና ኛሩቡዬ አነስተኛ ከተሞች መካከል ባለው ቾሆዋ ሐይቅ ተጥለውባቸዋል። ሊዲያ ዛሬ የሚኖሩት በምሕፃር ፋርዥ ተብሎ በሚጠራው ከጅምላ ጭፍጨፋ የተረፉ ሰዎች ድጋፍ ፈንድ በኢትዮጵያ ምንዛሪ ሂሳብ በወር በሚሰጣቸው 950 ብር ድጎማ እየተረዱ ነው። ሊዲያ ባለቤታቸው የተገደሉ ጊዜ እዚያው በብዙ ወንዶች በተደጋጋሚ መደፈራቸውን ይናገራሉ። ሊዲያ ዶማ እንኳ ማንሳት የሚችል አቅም ስለሌለኝ ካለችኝ ጥሪት ላይ ሰው ቀጥሬ ኩርማን መሬቴን አሳርሳለሁ ይላሉ። ዕድሜና ጤና እንዲሰጠኝና ክፉ ሳይደርስብኝ የእግዜርን ሞት እንድሞት ብቻ ነው እንግዲህ የምፈልገው ብለዋል። ሊዲያ ሰሞኑን ከአሜሪካ ድምፅ ጋር አጭር ቃለ ምልልስ አድርገው ነበር ከዚያ ጭፍጨፋ Ndahun Yemasta Wusut. Nagarin or Navose. I lost all my children, my husband, my parents, the parents of my husband and all their families. Hulunem Lajo Chin, Balin, Wolajo Chin, Yebalin Wolajo Chinamella bitus on at a chalo. But rogzi said Baloasi Mutabat, Peter Sabuawim Lilutsawachimbionat, you dig fortuna bur and yagin lezalta delnum. በወቅቱ እንዲህ አይነት ክፉት አይደረሰብኝ እኔ ብቻ ነን ብዬ አስብ ነበር። ቆየት ብሎ ግን እንደ እኔ አይነት ብዙ ሰዎች እንዳሉ ተገነዘብኩ። ከሁሉም የበለጠ የጎዳኝ ወንድሞቼንና እህቶቼን ልጆቼንና ባሌን መነጠቄ ነው። ለምን ይሆን ይህንን በተለየ ሁኔታ የሚያስታውሱት ሊዲያ? አይ ወስ ዊት ማይ ቺልድረን ወን ዴ ዳይድ ልጆቼ ከፊቴን የተገደሉብኝ። በኪጊናና በኛሩቡዬ መካከል ሐይቅ አለ። ያ ሁከት ወደዚያ ያበረረን። እዚያ እንደ ደረስን ሴቶችን እንዲተውን ኢንተርሃሞዌ ትእዛዝ ሰጠ። እኔ የራሴ ሶስት ወንዶች ልጆችና አንድ የእህቴ ወንድ ልጅ ነበሩኝ። ሰውም በቆንጨራ መጨፍጨፍ ሲደክማቸው የእኔን ልጆች አንስተው ሐይቅ ውስጥ ጨምሯቸው። ያኔ እኔም ጀርባዬ ላይ የነበረውን አንቀልባ ወደ ሀይቁ ወረወርኩት። አንቀልባውን አወጡትና እኔም በጣም ደበደቡኝ። ለእኛ ልጆች ትወልጃለሽ፣ አንቀልባውም ያኔ ስለሚያስፈልግ አትጥዩም፣ ቱትሲዎችን ገድለናል፣ እናንተ ሁቱ ልጆችን ወልዳችሁ ታዝሏቸዋላችሁ እያሉ ነበር የሚደበድቡኝ። ልጆቼን ከገደሉ በኋላ ወደ ኢንተርሃሙዌ አዛዥ ወሰዱኝ። እሱም እዚያው ከሰው ፊት ደፈረኝ። ከዚያ በኋላ አንዱ ከሌላው እየተቀባበሉ ወረዱብኝ። ይህ ስሜትን ጠልቆ የሚያቆስል ነገር ነው፤ መቼም አረሳውም። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለእርስዎ እንዴት ነው? After the genocide, our houses had been destroyed. ከጭፍጨፋው በኋላማ ቤቶቻችን ፈርሰዋል፣ ሰውም አልቋል። ሳይፈርሱ ወደ ተረፉ የሌሎች ሰዎች ቤቶች እስከወሰዱን ጊዜ ድረስ በመጠለያ ሰፈሮች ውስጥ አቆዩን። ከዚያም የብሔራዊ የአንድነት መንግሥት ሲመሰረት እንደ ነገሩ ጣሪያና ግድግዳ ቆሙልን። ቤቶቹ ግን ጠንካራ አልነበሩም። በእርግጥ በኋላ አድሰውልን፣ አሁን ጥሩ ቤት ውስጥ ነው ያለ። ነው ሕይወት ቀጠለች። ያኔ የዕለት እርዳታ ሰጡን። አሁን ያለንበት ሁኔታ ከያኔው በጣም ይሻላል። ጥቂት ከብቶችም አሉኝ። እንግዲህ ወደፊት ደግሞ ሁሉም የተሻለ ይሆናል ብለን ተስፋ እናደርጋለን። እርስዎ አሁን ይቅር ብለዋል? During the trainings we had, we realized that not forgiving would be another heavy burden or even cause several incurable diseases. ስልጠና ስናገኝ ይቅር አለማለት ሌላ የከበደ ሸክም መሆኑን ተረዳን። እንደውም ሌሎች ሊሽሩ የማይችሉ በሽታዎችን እንደሚያመጣብን ገባን። ይቅር መባባል ከስልጠናው በኋላ የወሰድ ነው እርምጃ ነው። ይቅርታ የጠየቀውንም ይቅርታ ያልጠየቀውንም ይቅር ለማለት በቃን። እኔ ይቅር ባህላዊ ወደ ሆነው የአውጫጭኙ ጋቻቻ ችሎት እንኳን አልወሰድኳቸውም፣ ይቅር ብያቸዋለሁ። የታረቀች ሀገር ለእርሶ ምን ትመስላለች? መታረቅ አስፈላጊ ነገር ይመስለኛል። ምክንያቱም እርቅ የሌላት ሀገር የተከፋፈለችና የትም የማታደርስን የምትሆነው ይቅር ያላሉ እንኳን ደፍረው ይቅር ማለት አለባቸው ብዬ አስባለሁ። ምክንያቱም በልብ ውስጥ ቂምና ነገር ካሉ ከጎረቤትህ ጋር መቼም ቢሆን በሰላም አትኖርም። አድማጮች፣ ስርጭታችን ወደ መገባደዱ ተቃርቧል። አሁን የፕሮግራም ማሳሰቢያ ለጥያቄው መልስ በኢትዮጵያ የጸጥታና ደህንነት ጉዳዮች ላይ ያሏችሁን ጥያቄዎች ላኩልን። ለጥያቄዎቻችሁ መልስ እንዲሰጡ የአማራ ብሔራዊ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለበል አማረን እና የኦሮሚያ የአስተዳደርና ጸጥታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን ጋብዘናል። ለጥያቄው መልስ የሚቀርጸው ታዲያ ከነገ በስቲያ ሐሙስ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ከረፋዱ አራት ሰዓት ላይ ጥያቄዎቻችሁን በቀጥታ በማቅረብ የምትፈልጉ የስልክ ቁጥሮቻችሁን ቀደም ብላችሁ እንድትልኩልን ጋብዛለን። በኢሜይል ሆርን አት ቪኦኤ ኒውስ ዳት ካም ላይ መላክ ወይም ጥያቄዎቻችሁን በድምጽ ለማኖር የምትፈልጉ 2022059942 የውስጥ መስመር በተዘዋዋሪ ክፍያ መደወል ትችላላችሁ፣ በነጻ ማለት ነው። ወይም በፌስቡክ አት ቪኦኤ አምሃሪክ ላይ ጥያቄዎቻችሁን ለማኖር ትችላላችሁ። ለጥያቄው መልስ አድማጮች ሌላ የማስታወሻ አለን። ስለ አሜሪካ ድምፅ የሳተላይት ስርጭት ይመለከታል። ክቡራትና ክቡራን አድማጮች እንዲሁም የፕሮግራማችን ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ ለተወሰነ ጊዜ ቀደም ሲል ተቋርጦ የቆየው የናይልሳት ስርጭታችን አሁን ተስተካክሎ የቀድሞ አገልግሎቱን በመስጠት ላይ መሆኑን ልንገልጽ እንወዳለን። ተፈጥሮ ስለነበረው ወይም የነበረውንም የመቋረጥ ችግር አስመልክቶ መስተጓጎሉ ይቅርታ እንጠይቃለን። በተጨማሪም ዝግጅቶቻችንን በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ በጥራት እንደሚደመጡ ለማስታወቅ እንወዳለን። አድማጮች አሁን ለማጠቅ የስንብት ሙዚቃ አለን እያልነው ንጉሡ ታምሬ የምትሰሙትን ያረጋኝ ወራሽን ዜማን ጋብዛለን። አረጋኸኝ ወራሽ ነው ያምራል እያለ ቆየት ያለ ስልቱን የሚጫወትልን የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ22 25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሰሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጅታየነን በዝግጅቱን በመራችልን በትዝታ ብላችሁ በዋና አዘጋጃውና በሌሎችን ባልደረቦቻችን ስም እንሰናበታችኋለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ነገ गनाई सलाम थानादारो गना मैं The neither And I will be with